voice of America. የኬንያ ምርጫ ሊካሄድ ዘጠኝ ቀን ሲቀረው የምርጫ ኮሚሽኑ የቴክኖሎጂ ጉዳዮች ኃላፊ ሞተው ተገኙ። የቪኦኤ ዘጋቢ ጂል ክሬግ ከናይሮቢ የላከችውን ዘገባ ትዝታ በላቸው ታቀርባለች። ለኬንያ ምርጫ ኮሚሽን የኢንፎርሜሽንና ቴክኖሎጂ ጉዳዮች ኃላፊ የክሪስ ማሳንዶ ሞት የተረጋገጠው ዛሬ ነው። ማሳንዶ በሕይወት ከታዩ ሶስት ቀናት አልፏቸዋል። የኬንያ ነጻ የምርጫና ድንበሮች ኮሚሽን ሊቀመንበር ዋፉላ ቺቡካቲ ከአንድ የናይሮቢ የአስከሬን ማቆያ ቤት ለጋዜጠኞች ቃል ሰጥተዋል። ስቃይ ተፈጽሞባቸው ለመገደላቸው ምንም ጥርጥር የለንም። አስክሬናቸው እንደሚመረመር አውቃለሁ። እንደ ኮሚሽን አሁን ልናጣራ የሚገባው ማንገደላቸው ለምን የሚለው ይሆናል። የኬንያ ፖሊስ ስለ ግድያው የሚያውቀው ካለ ለቃል አቀባዩ ስልክ ተደውሎ እስካሁን የሰጡት ምላሽ የለም። ሚስተር ቺቡካቲ በዚህ በሐዘን ጊዜ ሁሉም የምርጫ ኮሚሽኑ ሰራተኞች እንዲረጋጉ ጠይቀው ለመንግስትም ጥሪ አቅርበዋል። ለኬንያውያን ነጻና ሚዛናዊ ምርጫ እንድናካሂድ በአሁኑ ሰዓት መንግስት ለኬንያ ነጻ ምርጫና ድንበሮች ኮሚሽን ሠራተኞች በሙሉ ጥበቃ እንዲያደርግ እንጠይቃለን። አስከሬናቸው የተገኘው ማሳንዶ የኬንያ ምርጫ ኮሚሽን የኢንፎርሜሽን ቴክኖሎጂ ጉዳዮች ኃላፊ እንደመሆናቸው ስለ መጪው ምርጫ ጥልቅ እውቀት አላቸው። ቺቡካቲ ዛሬ ሊካሄድ የነበረው የምርጫ ልምምድ ቀኑ ወደፊት እስከሚገለጥ ድረስ ለሌላ ጊዜ እንዲተላለፍም አድርገዋል። በኬንያ የምርጫው ቀን እየተቃረበ ሲመጣ ግጭት እንዳይከሰት ፍርሃቱም እየጨመረ ነው። ተቃዋሚ ፓርቲዎች ፕሬዝደንት ኡሁሩ ኬንያታ ምርጫውን ለማጭበርበር ይፈልጋሉ በማለት ከወዲሁ እየወነጀሉ ሲሆን፣ ፕሬዝደንቱ ደግሞ ዋናው ተቃዋሚያቸው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ሀገሪቱን በጎሳ ለማከፋፈል እየሞከሩ ነው በማለት ይወነጅላሉ። ኦዲንጋ ከፍተኛ ፉክክር በነበረበት እንደ አውሮፓ አቆጣጠር በ2007 ዓ ም በተካሄደው ምርጫ መሸነፋቸው ይታወሳል። በዚያ ምርጫ ላይ በተጫረ ግጭት 1,100 ኬንያውያን መሞታቸው አይዘነጋም።